ኢትዮጵያ በምትከተለው የብሔር ፖለቲካ ሁለት አንኳር ሀሳቦች ይቀርባሉ። አንደኛው ወገን የኢትዮጵያን የፖለቲካና ማህበራዊ ውቅር ሂደት ይህ መንገድ ብቻ ትክክል መሆኑን ሲያነሳ፣ በሌላ በኩል ደግሞ ነገሩን የመፍረስና ውድቀት መነሻ አድርጎ የሚስሉ አሉ። ግን ደግሞ አብዛኞቹ በአንድ ሀሳብ ይስማማሉ። ተፈልጎም ይሁን ሳይፈለግ መንገዱ ወደ አከራካሪ የጥላቻ ንግግሮች ለማምራቱ አንዱ መንስኤ መሆኑን በአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስና ስነ ህዝብ ባለሙያ ዶክተር ኬሬዲን ተዘራ እንደሚሉት የፖለቲካው መነሻ የተሳሳተ ባይሆንም አላማውን ግን ስቷል። በኢትዮጵያ የፖለቲካ ታሪክ ውስጥ ከነበሩ በርካታ ጥያቄዎች ውስጥ የብሄር ጥያቄ በኢትዮጵያ ውስጥ ያለው ጥያቄ አለ የለም የሚለው እንዳለ ሆኖ ከመሬትና ከብሄር ጥያቄ ጋር ተያይዞ የተማሪዎች እንቅስቃሴ ሰብ የፖለቲካ ማታቢያ ሆኖ ቆይቷል እና እሱን ፖለቲካ ሪዮት ያደረጉ እና የህዝቦች ማደራጃ አድርጎ ከተሉ የነበሩ ሀይሎች ናቸው። እንግዲህ ሰማንያ ሶስት ላይ ማዕከላዊ መንግስት ተቆጣጥረው ብሄር ብሔረሰብ እና ህዝቡ በሚል ጥቅም ሳሳብ እንዲጠራጅ ይሄን እኔ በአንድ በኩል መመለሱ ተገቢ ነበረ ብዬ አምናለሁ፣ ግን እየተመለሰበትና እየተከተልንበት ያለው መንገድ ነው ከአውዶች ሆኖ የሚከተሉትን ቡላ ነበልባሉ ነው እየበላቸው ያለው። እና ከዚያ አኳያ ከትሩፋቱ በላይ ጉዳቱን እየቀመስን ያለ ነው። ይህ መመለሱ ላይ ሳይሆን ለመመለስ የሄድንበት መንገድ ባላንሱ የሳተ በጥንቃቄ ያልተመራበት ሴንሴቲቭ ነው። አንድ ይህን ካርድ የመዘዙ ሀገሮች ታሪክ እንደሚያሳዩ በአብዛኛዎቹ ፌል ያረገ ታሪክ ነው ያላቸው በአግባቡ ስላልያዙት ማለት ነው። ለህዝቦቹ አንድነት አስቀድሞ የተጣለው መሰረት ልቃኑ ከሚያወረውሩት የቤት ስራ ጠንካራ ነው የሚሉት ባለሙያው ህብረተሰቡ ነገሩን ከጉዳትና ጥቅሙ ጋርም ይመዝነዋል ሲሉ አስተያየታቸውን አክለዋል። መሰረቱ በጣም ሰፊ የህዝባዊ ግንኙነት ያለበት ህዝቦች የተሳሰሩበት ሀገር ነው። አሁን የምንላቸው ብሔር ብሔረሰ ያያቸው በላይ የሚያገናኛቸው ገመዶች በጣም ብዙ ነበሩ። እነዛን በአንድ በኩል ሆን ብሎ ካለማየት፣ በሌላ በኩል ደግሞ ሆን ብሎ ችላ በማለት ጭምር የብሔር የሚለውን ፖለቲካ ከልኩ በላይ በጣም ስለጦዘ አሁን ባለበት ደረጃ ትሩፋቱን ማየት አቅፍም አደጋው ስንገባ አድርጓል የሚል የራሴ ግምገማ አለ። በማህበራዊ መገናኛ ዘዴዎችና በሌላም ማህበረሰብን መስረት አድርጎ ስለሚሰራጨው የጥላቻና በጅምላ የመፈረጅ ሀሳቦች ከዚህ ጋር የሚያያይዞስ ምን ይሆን የተባሉት ዶክተር ኬሬዲን ተዘራ አቅም ማለት ወጣው አውቶማቲካሊ ተከለ የወጣ ሳይሆን የእኛ ብሔር ወጣ ወደሚለው ነው የሚወሰድ። ነገሮችን ኦብጀክቲቭ በተጨባጭ መምራት ያስቸግረሃል። ይሄ ነው አሁን ኢትዮጵያ ውስጥ እያየን ያለ ነው። በማህበራዊ ሚዲያ ውስጥ እያንዳንዱ ብሔረሰብ ውስጥ ያለው ኤሊት ወይም ሊቃኖች ፓወራቸውን ማስቆየት የሚችሉት መሰል ነገሮችን ለመስበክ ነው። በአግባቡ መያዝ ካልተቻለ፣ ምናልባት ኢትዮጵያ ውስጥ ያለው መሰረተ ሰፊ ሶሻል ውቅሩ እጅግ ጠንካራ ስለሆነ በዚህ ደረጃ የቆየችው እንጂ ትንሽ ቀለም የቀመሰው ወይ በፖለቲካ አለም ውስጥ ገብቶ የወጣው በሙሉ አሁን በምናየው መልኩ ሲያኮት አንደኛው ሌላኛው ጋር ሲወረውር ሌላኛው ሌላኛውን ሲነካ፣ በዚህ መሀል ላይ ደግሞ በኢትዮጵያ በአንድም በሌላ መልኩ እድገት የማይወዱ አካላት ከእሱም ከውጭ የሚሆኑ የጥላቻ ፖለቲካው እየሰፋ እንዲሄድ እያደረጉ ይገኛሉ። ይህን ቆሙ መፈተሻ ያስፈልጋል። ለወደፊቱም ለህብረተሰቡ ስለሚጠቅመውና መፍትሄ ነው ወዳሉት ሀሳብም ስመጡ በአንድ በኩል ሀገራዊ ስሜቱን እያነቀነቀ እያቀነቀነ እየመጣ ነው ያለው። ከአካባቢያቸው ስሜት ተገለለ ሀገራዊ አንድነት እያዳበሩ ነው የመጣው። ይህ የአንድ ጊዜ ኢቨንት ወይ ክስተት እንዳይሆን እና ተቋማዊ ሆኖ በትምህርት ስርዓት እያስገቡ ነገሩን ማከምና ቢያንስ እንኳን ከፍ ላለ ደረጃ መውሰድ ባይቻል ባለበት እንዲቆም ማድረግ ሰፊ ስራ የሚጠይቅ ይመስለኛል። በሚዲያውም፣ በጥናትና ምርምሩም፣ በፖለቲካ ያሉ ልሂቃኖችም በዚህ ነገር ውስጥ ታይሞስ ብሎ የሚሉት ነገር በመጀመሪያ ተገልያለሁ ብለት ጀምረዋለ ከተገለልኩኝ የሚለው ስሜት አቅምኸው ተገልዬ ኖሬ ያለሁ ብለት ስንካገል ያንን ማሳካት ስትጀምር ደግሞ ከሌሎች እኩል እንዴት ይታያለው፣ ወደ ሌላኛው ያድጋል፣ መቆሚያ የለውም። ሀገራችን በጣም ሰፊ ሀገር ናት። ማህበራዊ አቅሙ ከሚረጨው ጋር ስታነጻጽረው እየዋጠው እየዋጠው እስካሁን አድርሶናል። ይህ ምን ያህል ይቀጥላል የሚለው ያሰጋል። ዶሚነት እያደረገ ያኛው ከፍ እያለ እየመጣ የሚሄድ ነገር ከሆነ የጥላቻ ፖለቲካ ያድግና ና የአንደኛውን ቤተሰብ ካላጠፋውን ያላርፍ ወደ የሚለው ይመጣል። ይሄ ደግሞ ማንም ማንም ሳይደን የጋራ መርከቡን የሚበላ ነው እና በጊዜ ማከም ተገቢ ነው የሚላለ አሁን ጊዜው ነው። በህገ መንግስታችንም ያሉት አንዳንድ ጉረቶ ሳይሳር ካለባቸው ማሻሻል ነው። የፖለቲካ ሂደታችንም አሁን ከምንለው ከማንነት ፖለቲካ ፍላጎትና በሚያሳድግ ሀሳብ ላይ ወደሚከራከሩበት ማድረግ ካለበት፣ ብሔር ብሔረሰብ እውቅና ሰጥቶ ኬንያ በዚህ አይነት ችግር ውስጥ አልፋ አስተካክላለች፣ ዩጋንዳ በዚህ ውስጥ አስተካክላለች። በአፍሪካን መሰል ሀገሮች ናይጄሪያን ተመሳሳይ ችግር ገጥሟት፣ ኢትዮጵያ ውስጥ ያለው ብሔር ብሔረሰብ እንደሌሉ አርጎ የሚያስ ካሉ ይህ የሚከተለው ፖለቲካ እድሜው እንዲረዝም ነው የሚያደርገው። ስለዚህ ያንን እውቅና ሰጥቶ መተማመን ያለበት ወደ ውይይት የሚመጣ ሰፊው ወጣት ታሳቢ አድርጎ ፖለቲከኞቻችን የታሪክ አካላት ነት እንዲወጡ ነው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።